ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም ወይ ዛ ላይ አዎ ከዚህ እንውጣ ከዚህ እንውጣ ና ህገ መንግስት አለን በል መንግስት አለን በል በህገ መንግስትና በመንግስት ይሄን ጉዳይ እንጠይቅና እና ቅንቅ ነው ካልን ማን ነው በኢትዮጵያ በአስራ ዘጠኝ ስልሳ ስድስት እስከ ሰባ ሰባ አንድ በነበረው ሁኔታ ውስጥ ተጠያቂ የማይሆኑ ወደዚህ ደግሞ ከገፋን አሁን እስከ ቅርብ እስከ ሀያ ሰባት አመት ድረስ ኢትዮጵያ ውስጥ የነበረውን ጭፍጨፋ ሀገር መገንጠል ማፍረስ የተለያዩ ነገሮች የማያስጠይቁ ማን ነው? ቁጥር አንድ ቅድም ለመግለጥ እንደሞከርኩት ኢያፓ በሁለት መቶ ሰባ አንድ ሰዎች ተጠያቂ አገርም በመክዳት አሁን ኮሎኔል መንግስቱን መጨረሻ ላይ የሚከሱበት ጉዳይ ላይ ኮሎኔል መንግስቱ ጥለው ጠፍተው ሊሆን ይችላል። እሱን ያረጋገጥነው ነገር የለም። በግድ ወጡ፣ ራሳቸው ሸሽተው ወጡ፣ እስከ ዛሬ ድረስ የተረጋገጠ ማስረጃ የለን። ወጡ፣ እሱን እናውቃለን በስነ በስነስርዓት ነገር ግን ከሶማሌ ጋር በነበረ ኬዝ ኢህአፓ ተጠያቂ ነው። ብዙ ብዙ ኢትዮጵያ ውስጥ የጠፉት ጥፋት አለ ይሰጠኝ እሺ። አቶ ነሲቡ እሺ፣ ባሉት ላይ ልስ መልካም። ከእሳቸው ከሰጡት አስተያየት ይለጥቁና ጥያቄዎች እናስከትላለን። ትንሽ በሰጡት ላይ ምንድን ነው ዛሬን ስንመለከት፣ ዛሬን ጊዜ ሰው ማወዳደር አይደለም የያዝነው። አዎ እኔ ዛሬን ሳየው ጥፋትን ቢኖር ከማንም አፄ ኃይለ ስላሴ አገዛዝ ይሻለን ነበር ልንል እንችላለን። ከአፄ ኃይለ ስላሴ ደርግ መጣ ትሻለን ትቼ ትብስን አይነት አሁን ከደርግ ደግሞ አሁን ያለነው ሁኔታ ሲመጣ ማወዳደር አይደለም። አሁን በተሰሩ ሁኔታዎች ላይ ይጠየቃሉ አይጠየቁም? ነው ይሄ መሰለኝ ዋናው ዋናውናል። ከዚህ አንጻር ስራየው ያነሷቸዋሉ። አሁን ኤያፓ ሁለት መቶ ሰባ አንድ ሰው ለዋል። እኔ አሁን ኤያፓን ወክዬ አይደለም ያለሁት ይሄ እንዲታወቅ ያስፈልጋል። እነኚህ ግን በኤያፓ በኩል የተገደሉ እንትኖች አዎ፣ ተገለዋል፣ አሉ። እሺ ተጠያቂነት አለ። ፋይል መክፈት ነው የአንተ ከሆነ አሁን መንግስቱ ኃይለ ማርያም ግን ይጠየቃል። የአፓ ስለገደለ ከወንጀል ነጻ ይሆናሉ ማለት አይደለም። መንግስቱ ኃይለ ማርያም ይህንን ነው የምመለከተው፣ በዚህ መልክ ነው። ህግ ማንም ላይ ስላል ህግ ይዛኘው የአፓ የሚጠየቅ ከሆነ ይጠየቃል። እነኛ ህገ መንግስት ስለሌለ አሁን ያለው ህጋዊ መንግስት ስላልሆነ እነኛ አይደለም ባቀረብ ነው እንትን በበተን ነው ወረጠ ላይ በወጪ ሶስተኛ ወገንም ለፍርድ ሊቀሩ ይችላሉ። ይህንን ሁሉ ነው የምናሰማው እንደገና ማለት መንግስቱ ኃይለ ማርያም በአስራ ሰባት አመት ሰሩ ከተባለው ላያይዘው እና አሁን ለምን ያስፈልጋል ይሄ ሁሉ የሚባልበትም እንትና ፍትህ ምን ጊዜም ልጠይቅ ትችላለች። ምን ጊዜም ጥያቄ ሊነሳ ይችላል። ከሀያ ሰ ከሀያ ከሰላሳ ምናምን አመት በኋላ ነው። በቅርብ ከፍ ያለኝን ያስያዝ ነው። በደንቨር ምንድን ነው እውነቱ እስካለ ድረስ ወንጀሉ እስካለ ድረስ መስካሪዎች እስካሉ ዶክመንቱ እስካለ ድረስ ፍርድ ቤት ምንጊዜም ክፍት ነው። ይህንን ነው የምንመለከተው እና ከዚህ ጋር የስልሳዎቹና እነኝን ነው ዋናው ያነሳውት ግን እንደ እንትን ከተሰጠኝ ከብዙ ጊዜ ቀይ ሽብር ነው ደግሞ ትልቁ በብዙ ሺ ያጠፋውን የፍቅረ ስላሴን ጠቅሰው ስለ ቀይ ሽብር ሁለት ሺ ሰው ነው የሞተው ብለ የጻፉ ናቸው። እኔ እንኳን በእጄ ወደ ስምንት ሺ ሰው አለኝ በቀይ ሽብር የተገደሉ በእጄ ትክክል እንትን ያለው እና ከዛ በላይ በትክክል ቁጥሩን የተዛባ ነው ብታ በመቶ ሺህ የሚቆጠር እንደሆነ ነው የሚገመተው። ይህ ደግሞ በፊትም በጊዜው አምስት ኢንተርናሽናል ትሮች ሁሉ የዘገቡት ነገሮች አሉ። እነሱ ሁሉ ገና ይወጣሉ። ነሲቡ፣ እዚህ ላይ ይቅርታ ስላቆንኩት ማስረጃ በሌለም ጉዳይ ላይ በወረቀትና በሰነድ ባልሰፈረ ጉዳይ ላይ ይገመታል፣ ከላይ ዘግቦታል የሚባሉት ነገር ትንሽ ለሰሚ በጣም ይከብዳል። ስለዚህ ዳታው ካሎች እነኝ ሁሉ ኮምላቸው መረጃዎች ይቀርባሉ። ለምሳሌ አሁን ልቀጥልና በግድያ ላይ ነው እኔ የማተኩረው ሁልጊዜ የአፓ ስለተኮሰ ደርግ ግድያ ጀመረ ይባላል ነው ደርግ አዎ ከስልሳ ዘጠኝ በኋላ ገሎ መሬት ላይ ይጥላል ያተጀምሯል። ግን ከስልሳ ዘጠኝ በፊት ለምሳሌ እንደ ምሳሌ ከሰበሰብኳቸው በትንሹ ላስረዳና አዲስ ዘመን ጋዜጣ የዘገባቸው የፍየል ወጠጤ እየተባለ ከሌሉት ሌላ መጋቢት ዘጠኝ ስልሳ ሰባት ለምሳሌ እነመለስ ተክሌ ዝርዝር ላይ እንዳልገባ ሰዓት የለም። እንደ በአዲስ ዘመንን የየቀኑን ማየት ይቻላል። ግንቦት ሰላሳ ቀን አስራ ዘጠኝ ስልሳ ሰባት አመተ ምህረት ጦር ፍርድ ቤት ቀርበው በእስር የተፈረደባቸውን አምስት ሰዎች አውጥቶ ገለዋል። መስከረም አስራ ስድስት ቀን ስልሳ ስምንት አመተ ምህረት በኢትዮጵያ አየር መንገድ አመፅ ተነስቶ በዛ ምክንያት የተገደሉ ሰባት የቆሰሉ አስራ ዘጠኝ ሰዎች አሉ። መድረሻ አዲስ ዘመን የዘገበው ነው። አሁንም አስራ ዘጠኝ ስልሳ ስምንት መጨረሻ አካባቢ እነ ሻለቃ ሲሳይ፣ ሻለቃ ኪሮስ አለማይ፣ ብርጋዴ ጀነራል ጌታቸው ነሐሴ ስድስት ቀን ስልሳ ስምንት ሲሆን ሙሉ ነው የተገደሉት። ልጨርሳ እንደ የት ሊገባ በሚል የመቶ አለቃ በእውቀቱ ካሳ፣ እነ መቶ አለቃ ስለሽበየነ እነኚህ ሁሉ አዲስ ዘመን በትንሹ አዲስ ዘመን የዘገባቸው በደርግ የተደረጉ ግድያዎች ናቸው። እንግዲህ ይሄ ስለ ሰው ልጅ ፍትህ ስለ ዜግነት መብት ያለ ፍርድ ግድያ ከሆነ እነኚ ሁሉ በክሱ ላይ በእንትኑ ላይ ይካተታሉ። ከስልሳ ዘጠኝ በፊት ከነበሩ በጣም ከብዙ በጥቂቱ ነው ማነሳው። ይህንን የምመለከተው እኔ አሁን እዚህ መንግስቱ ኃይለማርያም ለፍርድ ይቅረብ ስል አንድ ፓርቲኩለር እንትን ላይ ሁሉም አተኮር አይደለም። እነኚ ሁሉ ወንጀሎች የተሰሩት ማነው? ስለ ሰው ልጅ ከተናገርን ደርግም ሆነ በመንግስቱ ኃይለማርያም የሚመራው ደርግ ራሱ ወንጃይ ራሱ ከሳሽ፣ ራሱ ፍርድ ሰጪ፣ ራሱ ገዳይ፣ ራሱ ቀባሪ ሆኖ ከአስራ ዘጠኝ መቶ ስልሳ ሰባት አመተ ምህረት ጀምሮ የሰገል ነበረ አገዛዝ ነው። ይህንን ነው የምንመለከተው። እነኚህ መረጃዎች ተጠናክረው ለፍርድ መቅረብ ያለበት ኢትዮጵያን፣ እንደውም ልጆቿን የጨረሰ ከዚህ ጋር ደግሞ የቀይ ሽብር ጉዳይ ደግሞ ዝርዝር ብንሄድ መልካም፣ በኖርማል ጥያቄ እናስከትላለን። ሁለታችንም ጋር መቶ አለቃ ይጠብቁ። አጠር ያለ ጥያቄ ጠይቄ ወደ እርስዎ መጣለሁ። አቶ ነሲቡ እንደ ኮሎኔል መንግስቱ ኃይለ ማርያም ያለ አገር መሪ በገለልተኛ ዓይን አልታይም ቢሉ ያ ጥያቄ ቢነሳ፣ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድን ነው ዋስትናው? እዚህ ጋር እንግዲህ ይህንን የህግ ባለሙያ በደንብ እነሱ ቢመለከቱት። ምክንያቱም ይህን ጉዳይኛ ስናነሳ የነበረውን ከጊዜ አንጻር እንጂ የህግ ተከራካሪ ሆነን አይደለም። ግን ፍትህ ያስፈልጋል የሚል ነው። አሁን ምንድን ነው የቀረቡ አማራጮች? አሁን ባለው በጠቅላይ ሚኒስትር ዶክተር አብይ አመራር ባለው ለውጥ ስለ ፍትህ፣ ምክንያቱም በኢህአዴግ ዘመን አልተቻለም። አሁን አዲስ የለውጥ ምዕራፍ ስለሆነ ይህን ነገር ያቅርቡልን። ይህን ነገር አቤት ብለን ለጠቅላይ ሚኒስትሩ ጽፈናል፣ ሀገር ቤት እንዲቀርቡ ጠቅላይ ሚኒስትሩ አብይ አሁንም ይህን ነገር የማይደግፉና የማይፈልጉ ከሆነ ደግሞ አማራጮችን ያቀረብ ነው። በሶስተኛ ሀገር ይሁን ያ ሶስተኛ ሀገር ግን በምንም መልክ ነው የሚካሄደው፣ ጽፈናል። ለተባበሩት መንግስታት ለአውሮፓ ማህበረሰብ ጽፈናል። ኔዘርላንድ ላለው ኢንተርናሽናል ክሪሚናል ኮርት ጽፈናል። ለአሜሪካ መንግስት ጽፈናል። እነኚህ ሁሉ ለጻፍንላቸው ትብብር አድርገውልን እኚህ ሰው ወንጀለኛ ናቸውና ሌላ ሶስተኛ አገርም የመታየት አማራጭ እንዳለ ነው ያቀረብን። መልስ አግኝታቸዋል? ከአንዳቸው እስካሁን የተገኘ መልስ አለ? ከጠቅላይ ሚኒስትር አብይም ከተባበሩት መንግስታትም ጠቅላይ ሚኒስትሩ ጋር ሁለቴ ጽፈናል። በፖስታም በኢሜልም የሚቻለው ሁሉ እንዲደርሳቸው ልከናል። ምንም መልስ ያገኘ ነው የለም። ይሄንን ነው ከሌላ ከጻፍነው የአውሮፓ ማህበረሰብ እንደደረሳቸውና ይሄን ጉዳይ በአጽኖት እንደሚከታተሉት ምላሽ ሰጥተውናል። ሌላ በኩል ግን የተፈጠነ ሆነላሽ መቶ አለቃ መስፍን ደርሶ ልምጣ በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች፣ ወንጀሎች አሉ ከተባለ መጠየቅ፣ በፍርድ ሂደት ውስጥ ማለፍ ለምን ችግር ይሆናል? በጣም አመሰግናለሁ። አሉላ፣ በነገራችን ላይ በጣም አድናቂ ነኝ። እንግዲህ ዛሬ እድሉ ደርሶኝ ነው አንተ እንድጠይቀኝ ወደዚህ የመጣሁት። ረጅም ጊዜ አድማጭህ ነኝ፣ አድናቂ ነኝ። በጣም በሳል ጋዜጠኛ ለጠየቅኝ ጥያቄ መልስ ለመስጠት ቅድም ሲጀመር አንድ መሪ በሰራው ስራ በአንድ ሀገር ላይ በጉልበት በፈንቅለ መንግስት አድርጎ ስልጣን ላይ ሊመጣ ይችላል፣ በህዝብ ተመርጦ ሊመጣ ይችላል። የተወሰነ የአስተዳደር ዘመን ይኖረዋል። በአስተዳደር ዘመኑ ለሰራቸው መልካም ስራዎች ምስጋናን ይቸራል። ሌላም ሌላም ነገሮች ይገጥሙታል፣ ማለት ይሰጠዋል። ለሚያጠፋቸው ጥፋቶች ግን ተጠያቂ የማይሆንበት ምንም ምክንያት የለም። የምናወራው ስለ መንግስት ነው። ስለዚህ የሚጠየቅበት ነገር አለ። እንደው በጣም በዝቅተኛ ደረጃ እንኳን ባሉ ስልጣን ያላቸው ሰዎች ይጠየቃሉ። እኔ ኮሎኔል መንግስቱ አስራ ሰባት አመት ሀገሪቷን ሲያስተዳድሩና ሲመሩ ላጠፏቸው ጥፋቶች አይጠይቁ የሚል አርጊመንት የለኝ። በስነ ስርዓት ሊጠየቁ ይችላሉ። ግን ችግሩ ምንድን ነው? ይሄን ጥያቄ የሚያነሱ ሰዎች ራሳቸው በደም የተጨማለቁ ሰዎች እሳቸውንም ወደዚህ ስታቱስ የከትቷቸ እሳቸውንም ሆነ አስተዳድራቸውን ወደዚህ ራስን ፕሮቴክት ወደ ማድረግ ወደ በደም ወደ መጨማለቅ ወደ መጥፎ ነገር ስርአቱን ያስገቡት እነዚህ ሰዎች ናቸው። ግድያውንም የጀመሩት እነሱ ናቸው። በኢትዮጵያ ላይ ጥቁር ነጥብ የጣሉብን እነዚህ ሰው ናቸው። በነገራችን ላይ ብዙዎቻችን ከቤተሰቦቻችን የተወሰነ ሰው ሞቷል። በያፓም ሳይድ ይሁን በደርግ ይሁን ተሰልፈው ተጠፋፍተዋል። በመጀመሪያ ደረጃ ላይ ገና ንግግሬን ሲጀምር የገለጽኩት በየትኛውም ሳይድ ላይ ማንም ሞተ ዞሮ ዞሮ የጠፋው ኢትዮጵያዊ ነው። በዛ ደግሞ ኩራት ይማናል ሳይሆን የሚያጸጽተን ጉዳይ ነው። ያ ጊዜ ለኢትዮጵያ ጥሩ ጊዜም አልነበረም። እና ይህንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰው ነው መጠየቅ ያለበት ወይንስ የመጀመሪያ ጭፍጨፋውን አከናውነው? ነገር ግን መንግስቱ ኃይለማርያም አጋጣሚ ሆኖ እድለኛ መንግስት አልነበሩ እንጂ የሰራቸውን ስራዎች ብንቆጥር ብዙ ብዙ ነገር ልንል እንችላለን። አሁን ትልቁ ችግር በየትኛውም መድረክ ላይ ስለ መንግስቱ ኃይለማርያም መጥፎነት ነው የሚነገረው። መንግስቱ ኃይለማርያም ገዳይ ነው፣ መንግስቱ ኃይለማርያም እንዲህ ነው። በኢትዮጵያ ላይ ጭራሽ አጌነስ እንደሆነ ተደርጎ ነው እንጂ እኔ መልካምነቱን ሲነገር ሰምቼ አላውቅም። ግን ስለ መንግስቱ ስለ ኮኖ መንግስቱ በሚነገርበት ጊዜ አቶ በቃ እውነት እውነት ነው። ብዙ ጊዜ ስለ እሳቸው ነው የሚነገረው። ውሸት ነገር የተነገረ አለ ወይ? ምን እውነት የተነገረ ነገር አለ? ከዛሬ ሰዎች ተገድለዋል። ሀያ ሰባት አመት ሙሉ ሀያ ሰባት አመት ሙሉ ስሰማ ነበር። በየትኛው ሚዲያ በየትኛው መድረክ ላይ መንግስቱ ኃይለማርያም አትሊስት እንደዚህ እንደዚህ ነገሮችን አድርጓል ተብሎ ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የት ምንም በዙ ዙሪያ ላይ የሚያከራክረንም እና ጊዜ የሚያስፈጅንም ጊዜ አለ አይመስለኝም። ማንም ዜጋ ይጠየቃል። አመሰግናለሁ። እሱ ጥሩ ነጥብ ነው። ይሄንን ላቶ ነሲቡም እናነሳለን። አንድም እንደው የሚመሰገኑበት እሺ፣ መቶ አለቃ ይቀሩ ባዱራ ለጠይቄ ጥያቄ ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የት ምንም በዙ ዙሪያ ላይ የሚያከራክረንም እና ጊዜ የሚያስፈጅንም አለ አይመስለኝም። ማንም ዜጋ ይጠየቃል። አመሰግናለሁ። በክርክሩ የተሳተፉት አቶ ነሲቡ ስባት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስቬጋስ ናቸው። እናመሰግናለን አድማጮች፣ ክርክሩ አላበቃም፣ ይቀጥላል።